ይህ የአሜሪካ ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛው ስርጭታችን ጀመረ።

የኦሮሞ ነጻነት ሰራዊት የፊንጫ ስኳር ፋብሪካን አካባቢ ተቆጣጥሮ በፋብሪካው ላይ ጉዳት ካደረሰ ወዲህ ሠራተኞች ከነቤተሰቦቻቸው ለችግር መዳረጋቸውን እየተናገሩ ነው።

በተቋሙ ክሊኒክ ነበር የምንታከመው። የሕክምና አገልግሎቱም ከቆመ ሁለት ወራት ተቆጥሯል። ሴቶች የሚወልዱበት አጥተው ለችግር ተዳርጓል። ፋብሪካው ከከተማው እርቆ በቆላማ አካባቢ ስለሚገኝ ለመጓዝ መንገድ የለም። የሰላም ጉዳይም አሳሳቢ ነው። አፋጣኝ መፍትሄ እንሻለን።

የአሜሪካ ድምፅ ካነጋገራቸው ሰራተኞች መካከል የአንደኛውን ሐሳብ ነበር የሰማ ነው። ዝርዝሩ በምሽቱ ይደመጣል። ሌሎች ጉዳዮችም ተካተዋል። ጤና ይስጥልኝ። እንደምናምሽታችኋል። አድማጮቻችን፣ እንዲሁም ተመልካቾቻችን ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ከስቱዲዮ ዝግጅቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይሁን አስቀድመው አጫጭር የዓለም ዜናዎችን እናጋራችኋለን። እንግዲህ ወልዴ ይቀጥላል።

በድጋሚ እንደምናመሻችሁ የዓለም ዜናውንም ማሰማችሁ እንግዶ እንግድሆልኝ ነኝ። በምስራቅ ሊቢያ ቫግነር እንደ መሰረት የሚጠቀምበት አንድ ወታደራዊ የአየር ማረፊያ በድሮን መጠቃቱ፣ የኢኮኖሚ ድቀት በገጠማት ኬንያ ፕሬዚደንቱና ባለሥልጣናት የደሞዝ ጭማሪ ማግኘታቸው

እንዲሁም ራማፎሳ ከተደረገባቸው የገንዘብ ቅሌት ምርመራ ነፃውኑ የሚሉት ይገኙበታል ወደ ዝርዝሩ እናልፋለን። በምስራቅ ሊቢያ ቫግነር እንደ መሰረት የሚጠቀምበት አንድ ወታደራዊ የአየር ማረፊያ በድሮን መጠቃቱን ኤኤፍፒ ከትሪፖሊ ዘግቧል። በጥቃቱ ጉዳት አለመድረሱን እንዲሁም የጥቃቱ አድራሽ ወገን አለመታወቁን አንድ ስማቸው እንዳይጠቀስ የፈለጉ ባለሥልጣንን ጠቅሶ ዜና አገልግሎቱ ጨምሮ ገልጿል።

ከቤንጋዚ በስተ ደቡብ ምዕራብ 150 ኪሎ ሜትር ላይ የሚገኘው አልካሩባ የተሰኘው ወታደራዊ የአየር ማረፊያ የቫግነር ቡድን አባላት እንደ ወታደራዊ ሰፈር የሚጠቀሙበት ነው ተብሏል። ይህ በእንዲህ እንዳለ በተለያዩ የአፍሪካ አገራት የሚገኘው የሩሲያው ቅጥር ወታደራዊ ቡድን ቫግነር በአህጉሪቱ ያለው የወደፊት እጣ ከቡድኑ ጋር ስምምነት የተፈራረሙት መንግስታት ውሳኔ ነው ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ አስታውቀዋል።

ቫግነር ከማዕከላዊ አፍሪካ ሪፐብሊክና ከሌሎችም አገሮች ጋር ከመንግስታቱ ጋር በተፈራረመው ስምምነት መሠረት ሲሰራ እንደነበር ላቭሮቭ ተናግረዋል። የሩሲያ መከላከያ ሚኒስቴር በመቶ የሚቆጠሩ ወታደራዊ አማካሪዎች በማዕከላዊ አፍሪካ ሪፐብሊክ እንዳሉትም ጨምረው ገልጸዋል። የቫግነር ቡድን ባለፈው ቅዳሜ ለአጭር ጊዜ የቆየ አመጽ በማስነሳት በደቡብ ሩሲያ የምትገኝን አንዲት ከተማ ተቆጣጥሮ ነበር።

ወደ መስኮ ሲያደርግ የነበረው ግስጋሴ ግን መሪው የቭጌኒ ፕሪጎዥን አገሪቱን ለቀው ወደ ቤላሩስ እንዲሄዱ ስምምነት ላይ ከተደረሰ በኋላ ተገትቷል። ኬንያውያን የኢኮኖሚ ድቀትና የታክስ ጭማሪ በሚያንገላታቸው በዚህ ወቅት የአገሪቱ ፕሬዚደንት፣ ምክትላቸው እንዲሁም ሌሎች ባለሥልጣናት የደሞዝ ጭማሪ ማግኘታቸውን ኤኤፍፒ ተመልክቻለሁ ያለውን የመንግስት ዶሴ ጠቅሶ ዘግቧል።

ባለሥልጣናቱ 14 በመቶ ጭማሪ በሁለት ዓመት ጊዜ ውስጥ እንደሚያገኙ የአገሪቱ የደሞዝ ኮሚሽን ባቀረበው ሰነድ ላይ ተመልክቷል። ይህም የፕሬዝደንቱን ደሞዝ በወር ወደ 11000 ዶላር ያደርሰዋል ተብሏል። የፓርላማ አባላት ደግሞ በወር 5400 ዶላር እና በተጨማሪም 54000 ዶላር ለመኪና መግዣ እንዲሁም በወር 2600 ዶላር መኪናው ለሚያስፈልገው ወጪ እንደሚሰጣቸው ታውቋል።

በኬንያ ዝቅተኛው ደሞዝ 17 ዶላር እንደሆነ የተጠቆመው የኤኤፍፒ ሪፖርት የደሞዝ ጭማሪው የመጣው የነዳጅ ዋጋ ከዚህ በፊት ታይቶ በማይታወቅ መጠን በጨመረበትና መንግሥት በነዳጅ ላይ የሚጥለውን ታክስ በእጥፍ በጨመረበት ወቅት ነው። የነዳጅ ዋጋ ጭማሪው በሌሎች ሸቀጦች ላይ ጭማሪ በማስከተል የኑሮ ውድነቱን ሊያባብሰው እንደሚችል ሪፖርቱ ጨምሮ ጠቁመዋል።

የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ በገጠር መኖሪያ ቤታቸው በሚገኝ ሶፋ ውስጥ ተቀምጦ ከነበረና በኋላም በዘራፊዎች ተወስዷል ከተባለ ገንዘብ ጋር በተያያዘ በአገሪቱ የሙስና ኮሚሽን ሲደረግባቸው የነበረው ምርመራ ተጠናቆ ፕሬዝደንቱ የጣሱት ህጋ እንደሌለ ተገልጿል። ጉዳዩ ይፋ የሆነው ባለፈው ዓመት ሰኔ ወር ሲሆን ከሦስት ዓመት በፊት በፕሬዝደንቱ የገጠር ቤት ላይ በተፈጸመ ዝርፊያ

ጥሬ የውጭ አገር ገንዘብም መሰረቁን ፕሬዚደንቱ ሪፖርት አላደረጉም ሲል አንድ የቀድሞ የአገሪቱ የስለላ ተቋም ኃላፊ መጠቆማቸውን ተከትሎ ነው። ፕሬዚደንቱና ፓርቲያቸው ጥፋተኛ አለመሆናቸውን በተደጋጋሚ ሲገልጹ ቆይተዋል። ገንዘቡም ለአንድ ሱዳናዊ ነጋዴ ጎሾችን ሸጠው ያገኙት 5800 ዶላር እንደሆነ ተናግረዋል።

ራማፎሳ ስርቆት መፈጸሙን ለፖሊስ ሪፖርት ከማድረግ ይልቅ ዘራፊዎቹ እንዲታፈኑ አድርገዋል። ገንዘቡም መንግስት የማያውቀው ነው በሚል ክስ ሲቀርብባቸው ቆይቷል። የአገሪቱ ኦምቡድስማን ቢሮ ዛሬ በለቀቀው የምርመራ ውጤት ፕሬዚደንቱ ቤት ገንዘብ በመገኘቱ ራማፎሳ የጣሱት ሕግ አለመኖሩን እና ስርቆት መፈጸሙንም በማግስቱ ለፖሊስ ሪፖርት አድርገዋል ብሏል።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። አንድ የ17 ዓመት ሹፌር በፖሊስ መገደልን ተከትሎ በፈረንሳይ የተነሳው ተቃውሞ ወደ ቤልጅየምም ተዛምቶ ለሦስተኛ ምሽት ቀጥሏል። ግድያው በተፈጸመባትና ናንቴር ከተማ ተቃዋሚዎች መንገድ በመዝጋት እሳት ሲያነዱ መኪኖችንም አቃጥለዋል። ፖሊስ በበኩሉ አስለቃሽ ጭስ ተኩሷል።

ከ600 በላይ ተቃዋሚዎች በቁጥጥር ስር ሲውሉ ቢያንስ 200 የሚሆኑ የፖሊስ አባላት ተገድለዋል ተብሏል። ተጎድተዋል ተብሏል። ይቅርታ። በሌሎች የፓሪስ አካባቢዎችም ተቃዋሚዎች አንድ የአውቶቢስ ተራ እና የከተማ ማዘጋጃ ቤት ሲያቃጥሉ ሱቆቹንም ዘርፈዋል። የአገሪቱ ፕሬዚደንት ኢማኑኤል ማክሮን በብራስልስ የታደሙበትን የአውሮፓ ህብረት ጉባኤ አቋርጠው ዛሬ ወደ ፈረንሳይ በመመለስ ከባለሥልጣኖቻቸው ጋር አስቸኳይ ስብሰባ እንደሚቀመጡ

እንደሚቀመጡ ይጠበቃል። ናይል የተባለውን የ17 ዓመት የጥቅል ማጓጓዣ መኪና ሹፌር ገድሏል የተባለው ፖሊስ በነፍስ ማጥፋት መከሰሱን አቃቤ ሕግ አስታውቋል። ፕሬዚደንት ጆ ባይደን የዩናይትድ ስቴትስ ጠቅላይ ፍርድ ቤት አፈርመቲቭ አክሽን የሚባለውንና

በታሪክ በቆዳ ቀለምና በመሳሰሉት ማንነቶች ወደ ኋላ የቀሩ ተማሪዎችን የከፍተኛ ትምህርት ልዩ ዕድል የሚሰጠውን አሰራር የሚሽር ውሳኔ ማሳለፉ በጣም እጅግ አሳዛኝ ነው ብለዋል ይሁን እንጂ በከፍተኛ ትምህርት ውስጥ የሚኖረውን ብዝሃነት ለዘለቄታው የሚያስቀራ አይሆንም ብለዋል ስድስት ለ ለሶስት በሆነ ድምፅ የተላለፈው የጠቅላይ ፍርድ ቤቱ ውሳኔ ዩኒቨርሲቲዎች የሚቀበሏቸውን ተማሪዎች ብቃት ለመወሰን የቆዳ ቀለምን እንደ መስፈርት መጠቀማቸው

ህገ መንግስታዊ አይደለም ብሎታል። ከጠቅላይ ፍርድ ቤቱ የቪኦኤ ዘጋቢ ስቲቭ ኸርመን የላከው እንዲሁም በአሶሴትድ ፕሬስ የተጠናከረውን ዘገባ በመጭመቅ ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዚደንት ባይደን ጠቅላይ ፍርድ ቤቱ ውሳኔ ካስተላለፈ ሰዓታት በኋላ ዋይት ሀውስ ውስጥ እንደተናገሩት የከፍተኛ ትምህርት ቤቶች ተማሪዎቻቸው አሜሪካን በሙሉ በሚያንጸባርቅ መልኩ ከተለያዩ የኅብረተሰብ ክፍሎች የመጡ መሆናቸውን የማረጋገጡን ቁርጠኝነታቸውን ሊቀጥሉበት ይገባል ብለዋል።

ፕሬዝደንቱ በዚሁ ንግግራቸው አስርተ ዓመታት የቆየውን ነባሩን ውሳኔ በመሻር በዳኞች የተሰጠው ውሳኔ ከትምህርት ቤት መማሪያ ክፍሎችን ባሻገር አልፎ በመሄድ የሚያስከትለው ችግር ሊኖር ይችላል የሚል ስጋታቸውን ገልጸዋል። የብዝሃነትን ዋጋ የተገነዘቡ ኩባንያዎቹም ቢሆኑ ይህን ውሳኔ እንደ ሰበብ ተጠቅመው ከብዝሃነት ሊሸሹ አይገባቸው ብለዋል ባይደን።

ለመጪው ዓመት ለሚካሄደው ፕሬዝደንታዊ ምርጫ አሁን እየተካሄደ ባለው የቅድመ ምርጫ ውድድር የፓርቲያቸው ግንባር ቀደም ተፎካካሪ የሆኑት የቀድሞ ፕሬዝደንት ዶናልድ ትራምፕ ውሳኔው ማለት የአገራችን የወደፊት ታላቅነትን ጨምሮ እጅግ የላቀ ችሎታና ለስኬት የሚያበቃው አስፈላጊ ነገር ያላቸው ሰዎች እነሆ አሁን በመጨረሻው ይሸለማሉ ማለት ነው ብለዋል። ፕሬዝደንት ባይደን ብዙ ሰዎች ፖሊሲውን ወይም አፈርማቲቭ አክሽን ሳይረዳ የተሳሳተ ትርጉም እንደሚሰጠው አስረድተዋል።

ብዙ ሰዎች በስህተት ፖሊሲው ብቃት የሌላቸው ተማሪዎችን የሚፈቅድ ብቃት ካላቸው ተማሪዎች ይልቅ ብቁ ያልሆኑ ተማሪዎችን የሚቀበል አድርገው ይወስዱታል። ይሄ ግን አይደለም። የኮሌጅ ቅበላ የሚሰራው በዚህ መልኩ አይደለም። ይልቁንም ኮሌጆች የመግቢያ መስፈርቶች አውጥተዋል። እያንዳንዱ ተማሪ እነዚህን መስፈርቶች ማሟላት አለበት። ይህ በትምህርት ቤቱ እንዲሟላ የሚፈለገው ብቃት ከተሟላ በኋላ ብቻ ነው ከውጤታቸውና በተጨማሪ እንደዘር ያሉ ሌሎች ነገሮችን የሚመለከቱት።

ይህን ውሳኔ የመጨረሻው ቃል እንዲሆን አንፈቅድም ያሉት ባይደን በንግግራቸው ሁላችንም ያለውን እውነታ እናውቃለን። በአሜሪካ መድሎ ዛሬም አለ፣ የዛሬው ውሳኔ ያንን አይቀይረውም ብለዋል። ክቡራትና ክቡራን፣ ለዜና የተያያዘው ሰዓት በዚህ ተጠናቋል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋሉ።

እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኔ 23 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እያዳመጣችሁ እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ አብረውናሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት።

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። ማናቸውንም አስተያየቶች መስጠት ብትፈልጉ በማኅበራዊ ገጽ መገኛችን እንዲሁም ደግሞ በዋትሳፕ 2022059942 ሁለት ላይ መላክ ትችላላችሁ። አሁን ወደ ዕለቱ አብይ ዘገባ እንሻገራለን።

የፊንጫ ስኳር ፋብሪካ ሰራተኞች የሁለት ወር ደሞዛችን ስላልተከፈለን ከነ ቤተሰቦቻችን ለችግር ተዳርገናል ሲሉ ለአሜሪካ ድምፅ ተናግረዋል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የሚገኘው ፊንጫ ስኳር ፋብሪካ ስራ ያቆመው እንደ አውሮፓውያኑ አቆጣጠር በግንቦት 20 ቀን 2023 እንደነበር ያስታወሱ ሰራተኞቹ የኦሮሞ ነጻነት ሰራዊት አካባቢውን ተቆጣጥሮ በነበረበት ወቅት በደረሰበት ጉዳት ፋብሪካው እስካሁን ስራ ለመጀመሩን አክለው ገልጸዋል።

ሰራተኞቹ ላሰሙት ቅሬታ ከፋብሪካው አመራሮች መልስ ለማግኘት በተደጋጋሚ ያደረግነው ጥረት ለዚህ ዘገባ አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ መረጃው እንዳለው ገልጾ ፋብሪካው ወደ መደበኛ ስራው የሚመለሰበትና የሰራተኞች ደሞዝ የሚከፈልበት ሁኔታ ላይ ምክረ ሀሳብ እንደቀረበ ተናግረዋል። ፀሐይ ዳምጠው ዝርዝር ጉዳዩን ትነግረናለች።

በኦሮሚያ ክልል ሆረ ጉድር ወለጋ ዞን የሚገኘው ፍንጫ ስኳር ፋብሪካ የምርት ስራውን ካቆመ ሁለት ወር እንዳስቆጠረና እስካሁን ስራ እንዳልጀመረ የፋብሪካው ሰራተኞች ለአሜሪካ ድምጽ ገልጸዋል። ስማቸው እንዳይጠቀስ የጠየቁ የፋብሪካው ሰራተኛ የሁለት ወር ደሞዝ ባለማግኘታቸው ለችግር እንደተጋለጡም ገልጸዋል። ዛፈ እንደ አውሮፓውያኑ አቆጣጠር ግንቦት ሀያ ቀን ሁለት ሺ ሀያ ሶስት በጫካ ያለው የኦሮሞ ነጻነት ሰራዊት

ወደ ከተማችን ገብቶ ነበር። በዚህ የተነሳ የፋብሪካው ቢሮዎችና ማምረቻዎች ተሰባብረው ነበር። ኮምፒውተሮችን ጨምሮ በቢሮዎቹ የተገኘ ማንኛውም ዕቃ ተሰባብረዋል።

የፋብሪካው ሰራተኛ እንደሆኑ ለአሜሪካ ድምጽ ገልጸው ስማቸው እንዳይጠቀስ የጠየቁ ሌላ ግለሰብ በፋብሪካው ለሰራተኛው ይሰጥ የነበረው የማህበራዊ አገልግሎት ተቋርጧል ሲሉ የገጠማቸውን ችግር አስረድተዋል። በተቋሙ ክሊኒክ ነበር የምንታከመው። የሕክምና አገልግሎቱም ከቆመ ሁለት ወራት ተቆጥረዋል። ሴቶች የሚወልዱበት አጥተው ለችግር ተዳርጓል። ፋብሪካው ከከተማው እርቆ በቆላማ አካባቢ ስለሚገኝ

ለመጓዝ መንገድ የለም። የሰላም ጉዳይም አሳሳቢ ነው። አፋጣኝ መፍትሄ እንሻለን። ግንቦት ሀያ ቀን ሁለት ሺ ሀያ ሶስት አመተ ምህረት በሆሮ ጉድሩ ዞን ኮምቦልቻ፣ ፍንጫ ጉድሩና ሌሎችም የወረዳ ከተሞች በኦሮሞ ነጻነት ሰራዊት በመያዛቸው በመንግስት የጸጥታ ኃይልና በታጣቂዎቹ መካከል በነበረው የተኩስ ልውውጥ የንጹሃን ዜጎች ህይወት እንዳለፈ የፋብሪካው ሰራተኞች ገልጸዋል።

አንዳንድ ሰዎች ደግሞ በተለያዩ ነገሮች እየተመካኘ እየተገደሉ አሉ። የስኳር ፋብሪካው ወደ ስራ አለመመለሱን ሰራተኞች ደሞዛቸው ተቋርጦ ለችግር መጋለጣቸውን አስመልክቶ ላቀረቡት ቅሬታ ከስኳር ፋብሪካው አመራሮች ምላሽ ለማግኘት ያደረግነው ጥረት ለአሁን አልተሳካም። የኢትዮጵያ ሰብዓዊ መብቶች ኮሚሽን ስለ አካባቢ ሁኔታ መረጃ እንዳለው የገለጹት በኢትዮጵያ ሰብዓዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ በዳሳ ለሜሳ ፋብሪካው ወደ ስራ እንዲመለስ ሰራተኞችም የተቋረጠው ደሞዛቸው እንዲሰጣቸው

የምመለከተው አካል አፋጣኝ እርምጃ መውሰድ እንደሚኖርበት አመልክተዋል። ከዛሬ ሁለት ወር አካባቢ በሆሮ ጉዱሩ ለጋ ዞን ባሉት ወረዳዎች መካከል ፊንጫ እና ጉዱሩ፣ ሌሎችንም አካባቢዎች ላይ ታጣቂ ቡድኖችና በመንግስት መካከል በነበረው ግጭት በአካባቢ ላይ ከፍተኛ የሆነ ጉዳት መድረሱን መረጃዎች ደርሶናል። በሱካር ፋብሪካ አካባቢ ያሉ ሰራተኞች የደህንነት ስጋት ገጥሟቸው እንደነበረ ከዛ ጋር ተያይዞ የሱካር

ፋብሪካው ሙሉ በሙሉ ሊባል በሚችል መልኩ ስራውን አቁሞ እንዳለ፣ በዚህ ምክንያት የሰራተኞች እስካሁን የሁለት ወራት ደሞዝ እንዳልተከፈለ፣ ይሰጥ የነበረው የማህበራዊ አገልግሎቶች መቋረጣቸውን መረጃ ደርሰናል ማለት ነው። ስራው የቆመው በሰራተኞቹ ችግር ምክንያት አይደለም ማለት ነው። የሰራተኞች እስካሁን ድረስ አብዛኛው ሰራተኛ በቦታው አለ። የሚሰራው ሰራተኛ ብቻ ሳይሆን ከጀርባው ያሉ የቤተሰቦችን የሚመለከት ስለሆነ ደሞዝ መቋረጥ አልነበረበትም፣ መከፈል ነበረበት። አሁንም ቢሆን መንግስት የነዚህ

ሰራተኞች ያለምንም ቅድመ ሁኔታ እንዲከፍል ነው፣ ወደ ቦታው እንድመልስ ነው ሪኮመንድ የምናደርገው። የኦሮሞ ነጻነት ሰራዊት አካባቢውን ተቆጣጥሮ በነበረበት ወቅት በደረሰው ጥቃት የሰው ህይወት ስለመጥፋቱ ኮሚሽኑ ምርመራ አካሂዶ ይሁን የጠየቅናቸው አቶ በዳሳ ተከታይ መልስ ሰጥተዋል።

ሚሆን በሌላ ምክንያት በሲቪላን ላይ የህይወት መርሳት፣ የአካል ጉዳት እና የንብረት ውድመት መድረሱን ዘረፋ መፈጸሙን መረጃዎች ደርሰናል ማለት ነው። የደረሰን መረጃ ግን በቦታው ተገኝተን ከተለያዩ አካላት መረጃ ሰብስበን ለማጣራት አካባቢ ያለ የሰላም ሁኔታ ምቹ ስላልሆነ ማድረግ አልቻልንም ማለት ነው። ለጊዜው ያለን ግን መረጃዎቹ አሉ። ምክንያቱም ሰው ይቶ የሰው አካል ጎለዋል፣ የሰው ንብረት ወድሟል፣ ተዘርፏል የሚል መረጃዎች አሉ። ይህንን ግን አካባቢው ላይ የሰላም ሁኔታ

በተረጋጋ ጊዜ የምንርመራ አድርገን ለህዝብ ይፋ የምናደርግ ይሆናል ማለት ነው። በአካባቢው ሰላምና መረጋጋት እንዲሰፍን እንዲሁም የተቋረጡ ማህበራዊ አገልግሎቶች ወደ ስራ እንዲመለሱ መንግስት በቂ የጸጥታ ኃይል ማሰማራት ይጠበቅበታል ስል ኮሚሽኑ ምክር ሀሳብ አቅርበዋል። ከጉዳዩ ጋር በተያያዘ ከኦሮሞ ነጻነት ሰራዊት መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ቤንሻንጉል

ጉሙዝ ክልል ይወስድናል። በክልሉ መተከል ዞን ማንዱራ ወረዳ ለአራት ዓመታት ያክል ከቀያቸው ተፈናቅለው በመጠለያ ጣቢያ የተሰባሰቡና ከማኅበረሰቡ ጋር ተቀላቅለው የቆዩ አርሶ አደሮች ወደ ቀያቸው ተመልሰው የግብርና ስራቸውን ቢጀምሩም በማዳበሪያ እጥረት እንደተቸገሩ ለአሜሪካ ድምፅ ተናግረዋል። በማንዱራ ወረዳ የዴስኒ ቀበሌ ነዋሪ እንደሆኑ የተናገሩ አንዱ አርሶ አደር ከዘመድ አዝማድ ባገኙት ብድር ትራክተር በሄክታር 6 ሺህ ብር ተከራይተው መሬታቸውን ቢያርሱም

ማዳበሪያ ማግኘት እንዳልቻሉ ተናግረዋል። የቤንሻንጉል ጉሙዝ ክልል ግብርና ቢሮ በበኩሉ ወደ ክልሉ በቂ ማዳበሪያ እንዳልገባ ገልጸዋል። የቢሮ ኃላፊ አቶ ባባካር ሀሊፍ እንደሚሉት ከፌዴራል መንግስቱ ወደ 300 ሺህ ኩንታል የሚጠጋ አፈር ማዳበሪያ ተጠይቆ የቀረበው ግን 11 ሺህ ኩንታል ብቻ ነው። ይቅርታ፣ የዚህን ዘገባ ዝርዝር አስቴር ምስጋናው ትነግረናለች።

በቤንሻንጉል ጉሙዝ ክልል መተከል ዞን በማንዱራ ወረዳ ዳስኒ ቀበሌ ከአራት ዓመት በፊት ይኖር እንደነበር የነገረን አርሶ አደር አቤል ነተሻለ ተፈናቅሎ ይኖርበት ከነበረው ገነቴ ማርያም ቀበሌ ተመልሶ ዳስኒ የግብርና ስራውን ቢጀምርም በአፈር ማዳበሪያ ጥረት ስራውን መቀጠል እንዳልቻለ ይናገራል። አራት ዓመት አምስት ዓመት እርሻ ቁመን አሁን ዘንድሮ እርሻ ለመሞከር እርሻ ሞክራል ወደ

መእሽላ ዘመድ አዘጋጅ ተመድረል እንትን አድርገን አስር ሺህ ብር አምስት ሺህ ብር አንድ ዘመድ አዘጋጅ ገንዘብ አውጥተህ አድርጎ ነበረ መሸፈን እዛ መሸፈን ም በትረክተር አሰርፈን ነበረ በክራ ማለት ነው። አንድ ሄክታር ስድስት ሺህ ብር እንደህ እንደዚህ እንትን አድርገን ነበረ መደበረ ጥራት አይን ይዘናል። አይን ማሳም ቀርቷል። አይን ደግሞ

የራስ ላይ ነው እንትን ደግሞ ደጉሳ ምናምን ትንሽ እንትን ብለን ነበረ። አሁን ራሱ እንትን የለም ለምደትም የለም።

በግብርና ባለሙያዎች በማንዱራ ወረዳ ጅግና ስላሴ በተባለ ቀበሌ እንደሚኖር የገለጸው አርሶ አደር አንሙት ምህረቴ በግንቦት ወር መሬቱን አርሶና አለስልሶ ማሽላ ለመዝራት ቢዘጋጅም በቂ ማዳበሪያ አለማግኘቱን ይናገራል። አሁንም ዳጉሳና ጤፍ ለመዝራት ቢዘጋጅም የማዳበሪያ እጥረት እንደገጠመው ያስረዳል። ለአራት ተከታታይ ዓመታት የእርዳታ እህል እየተሰፈረለት እንደቆየ የሚናገረው አንሙት በሚቀጥለው ዓመትም የእርዳታ እህል ጠባቂ ሊሆን እንደሚችል

ይናገራል። የተፈነቀልነው ሁለት ሺህ አስር ላይ ነው። አሁን ተመልሰን ገብተን ራሱ የገባንም ገብተን ወደ ሰፈርም አልገባንም። አሁን መግባት እድልም ያንተ ነው። አጥር ፈለቀ ባንሸትም ትንሽ እንኳን ለቀለ ትሆን ዘር እንዘራለን ብንል ያው ያለው ችግር ያው ማዳበሪያ ችግር አለ። ዘር ችግር አለ። ያው ሀብት ንብረት አልቆብን በሬ ነ በሬ ያለው ጋርም የተመደን ምናርፈው አትገቤ የለችም። ምንም አልደረሰችልንም። አሁን በቆሎ አንድ አንድ አምሳ ምሰችለጠሰጠ ማለት ነው። ምን ላይ ትሆናለች?

ምን በዚሁ ጅግና ሥላሴ ቀበሌ አርሶ አደሮችን ሙያዊ ይገዛ እንደሚያደርግላቸው የሚናገረው ስሙ እንዳይጠቀስ የጠየቀን የግብርና ባለሙያ

የቀበሌው አርሶ አደር መሬቱን አርሶና ለስልሶ የአፈር ማዳበሪያ እየጠበቀ ነው ይላል። በግባ ዙሪያ ላይ ያለው ችግር እጅግ በጣም አሳሳቢ ነው። አሁን ላይ ያለ ነው እና ከዚህ በፊት አንተን በዘም በመንግስት ድጎና ድጎማ ጉሮራቸውን ሲሸፍኑ ነበረ። አሁን ላይ ግን በራሳቸው ተስከልትረው አርሰው ራሳቸውንም ለመመገብ ሌላም ለመትረፍ ነው ፍላጎታቸውና

ለማሳካት ያለው ፍላጎት አሁን ባለው የግባት እጥረት እጅግ በጣም ስጋት ስጥ ነገ ወደፊት ላይ ከባድ ራብ ይገጥመናል የሚል ስጋት አለ። ይህንን የሚመለከተው ሁሉ ተረባርቦ መፍትሄ ቢሰጥ የሚል ነው እንደኛ የምናስበውና። ሌላው የዚሁ ቀበሌ ነዋሪ እንደሆነ የሚናገረው በላይ አሁን ላይ መሰረታዊ ችግራችን ያለብን በቃ ማዳበሪያ፣ ከልብ እንድናርሳ ከልብ እንድናርሳ አልቻልም። አሁን ማዳበሪያ ችግራችን ባትጠቀሙ ምን ችግር ይፈጥራል?

ያል ምርት፣ ሁለተኛ ደግሞ አያድግም፣ ራሱ አያድግም። ያው መሬቱ ተበልቷል፣ ትንሽ ሞት እንትን ብሏል። ድሮ ጀምሮ ስለታረሰ ብሏል። ትብሏል በቤንሻንጉል ጉምዝ ክልል የግብርና ቢሮ ኃላፊ አቶ ባብከር ሀሊፍ በክልሉ የማዳበሪያ እጥረት መኖሩን አምነው አርሶ አደሩ አማራጭ ሰው ሰራሽ ማዳበሪያዎችን እንዲጠቀም ጥሪ አቅርበዋል።

መዳበሪያ በጣም ጥቂት ነው። መዳበሪያ አሁን ለምሳሌ እኛ የጠበቅነው የጠየቅነው ነው ወደ ሶስት መቶ ሺህ ሁለት መቶ ሀምሳ ሺህ እስከ ሶስት መቶ ሺህ የሚሆን ነው። የተፈቀደልን መቶ አስራ አንድ ሺህ ነው። መቶ አስራ አንድ ሺህ ለዘጠኝ መቶ ሺህ ሄክታር አይደርስም። የሚደርሰው ለመቶ አስራ አንድ ሺህ ሄክታር ነው መዳበሪያ። ከዛ ቀሪው በፊክ በሌላ በሌላ እና መዳበሪያ ለሁሉም ዘር አይደለም የምንጠቀመው ለበቆሎ

እና ለተወሰኑ እንትኖች ነው የምንጠቀመው። ሌሎቹ ያለመዳበሪያ ነው የሚሰሩ አብዛኛው ወደዛ ፎከስ የሚደረግበት ሁኔታ ይፈጠራል። ማለት ባዮ ሰለሪ አለ፣ ምንድን ነው ይሄ፣ ኮምፖስ አለ፣ ፈርሚ ኮምፖስ አለ

ከዛ ደግሞ የእሳት ሲጋ ለ የተረፈ ምርቶች በመጠቀም ወደዛ የሚገቡበት ሁኔታ የተፈጠረ ነው ያለ። በቤኒሻንጉል ጉምዝ ክልል በተለያዩ ጊዜያት በነበረው ግጭት ምክንያት የተፈናቀሉ ከአራት መቶ ሺህ በላይ ተፈናቃዮች ቀድሞ ይኖሩበት ወደነበረው ቀያቸው መመለሳቸውን ቢሮ ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።

አስቴር ምስጋናውን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ሱዳን ይወስደን። ሱዳን ውስጥ ካለፈው ሚያዝያ ወር አንስቶ የቀጠለው ጦርነት እስካሁን 2.5 ሚሊዮን ሰዎች ከመኖሪያቸው ማፈናቀሉን የተባበሩት መንግሥታት ድርጅት አስታውቋል። ከቀያቸው ከተሰደዱት ውስጥ 80 ከመቶ በሀገር ውስጥ በየቦታ የተጠለሉ ተፈናቃዮች መሆናቸውንም አመልክተዋል። ሲዳህ መሐመድ ኢብራሂም በሱዳን አልጀዚራ ክፍለ ግዛት የተጠለሉ ተፈናቃዮችን አነጋግረው ያጠናቀረውን ቆንጅት አየት ታሰማናለች።

በጦርነቱ ምክንያት ከዋና ከተማዋ ከካርቱም የሸሹ ነዋሪዎች በብዛት በማዕከላዊ ምስራቅ የሀገሪቱ አካባቢ ወደምትገኘው ወደ አልጀዚራ ክፍለ ግዛት ነው ሄደው የተጠለሉት። ካርቱም ውስጥ መምህርት የነበሩት ላይላ አልራሽድ አንዷ ሲሆኑ፣ ካርቱም ላይ ያለማቋረጥ ቦምብ ሲዘንብ ሸሽተው ወደ አልጀዚራ በመሄድ ዋና ከተማዋ ዋድማዳኒ የሚገኝ የመጠለያ ካምፕ ውስጥ እንደተጠለሉ ይናገራሉ።

ራሽድ መጠለያ ካምፕ ውስጥ ልጇን ከተገላገለችው ከእህታቸው ልጅ ጋር ነው የሚኖሩት። ሁኔታው ሙሉ በሙሉ ያልተረጋጋ ነው። ጦርነቱ ከጀመረ አንስቶ በከባድ ስቃይ ነው የምንኖረው። ምንም ነገር የለም።

ምን እንደምናደርግ አናውቅም። ጀዚራ በየትምህርት ቤቱ በየዩኒቨርሲቲው እና በየመስጊዱ በብዙ አስር ሺዎች የተቆጠሩ ተፈናቃዮችን ማስጠለሏን የእርዳታ ድርጅቶች ይናገራሉ። የአብዛኛውን መጠለያ ስራ የሚያከናውኑትም የሀገሬው ሲቪሎች እና የረድኤት ሰራተኞች ናቸው። እንደ ባቡ አልኢስማኤል ያሉ የጤና ችግር ያለባቸው ተፈናቃዮች ደግሞ የህክምና ችግር እንዳለባቸው ይናገራሉ።

በተከታታይ ማድረግ የነበረብኝን የኩላሊት እጥበት ለማድረግ አልቻልኩም። ደግሞም መድኃኒት በሙሉ ስላለቀብኝ በጣም አደገኛ ሁኔታ ላይ ወድቄ ያለሁ። የኩላሊት እጥበት ህክምና ማዕከል ፍለጋ ወደ ዋድ ማዳኒ መጣሁ። አሁን እዚህ ትምህርት ቤት ውስጥ ነው የምኖረው። ትምህርት ቤቱ መጠለያ ሆነዋል።

ሳናሂድ ሁሴን ከካርቱም ሸሽታ ወደ ማዳኒ የተሰደደችው እርጉዝ ሳለች ነው። በውጊያው የደረሰውን መከራ ካየው በኋላ የግድ ሆኖብኝ ተሰደድኩ ብላለች። ከተማችንን ጥለን እንድንሄድ አስገደዱን። እኔ እርጉዝ ነኝ። መጠለያ ውስጥ ነው ያለሁት። ካርቱም ውስጥ የሚሠራ ሆስፒታል ስለሌለ ጥለን መውጣት ነበረብን።

ሁለት ሳምንት ሙሉ የቦምብ ድብደባው ከተማዋ ላይ እየወረደ ከቆየም በኋላ ለቀን ወደ ማዳኒ መጣን። እዚህ ያሉት ባለስልጣናት የተሟላ እርዳታ እየሰጡን ነው፣ የሐኪም ቀጠሮም ይዘውልኛል። ጊዜያዊ መጠለያዎቹን የሚያስተዳድሩት ሲቪሎችና የሰብአዊ ረድኤት ድርጅቶች የአቅርቦት እጥረት እንዳለባቸው ተናግረዋል። አብደላ ሐሜድ አልሂል የዋድ ማዳኒ ካምፕ ኃላፊ ናቸው። እንዲህ ሲሉ ስለችግሩ ያስረዳሉ

በካምፑ ለተጠለሉት ሰዎች የምናውለውን ዱቄት፣ ሩዝ እና ዘይት የመሳሰለውን ዜጎቻችንም አንዳንድ ድርጅቶችም ይሰጡናል። አቅርቦት የምናስቀምጥበት መጋዘን አለን። ለቤተሰቦች የሚሆን ምግብ የምናበስልበት ማዕድ ቤት አለን። አንዳንድ ሰዎች ምግብ በማብሰል ይረዱናል።

የመድኃኒት እርዳታ በአንገብጋቢነት ያስፈልገናል። ምክንያቱም ብዙ የስኳርና የደም ግፊት ህመምተኞች አሉን። የካንሰር በሽተኞች፣ ልዩ ሕክምና የሚያስፈልጋቸው እርጉዝ ሴቶችም አሉ። ተፈናቃዮቹም ሀገራችን ተረጋግታ ካለንበት ችግር በተላቀቅን ብለው እንደሚመኙ ገልጸዋል።

አድማጮቻችን እንዲሁም ተመልካቾቻችን እየተከታተላችሁት ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ27 ደቂቃ ሆኗል። እዚህ ዩናይትድ ስቴትስ ዋሽንግተን ዲሲ ላይ ደግሞ ከቀኑ ስምንት ሰዓት ከ27 ደቂቃ ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀናል። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው መሰናዷችን የኢትዮጵያ አማራጭ መዳረሻዎች

ዴስትኒ ኢትዮጵያ የተሰኘ የሀገር በቀል ተቋም ከሶስት ዓመት በፊት ከሀገሪቱ ምሁራን፣ ፖለቲከኞች፣ የመንግሥት ተቋማት፣ የሲቪል ማህበራት፣ የትምህርት ተቋማትና ሌሎች ሀምሳ ሰዎችን ለስድስት ወራት በማወያየት ኢትዮጵያ በሚቀጥሉት ሀያ ዓመታት ሊገጥሟት ይችላሉ ያሏቸውን አራት አማራጭ ማዳረሻዎች ቀርጾ እንዲወጡ አድርጎ ነበረ። በወቅቱ በሀገሪቱ በነበሩ ተጨባጭ ሁኔታዎች ላይ ተመስርተው ለህዝብ ይፋ ከተደረጉት አንዱ በጎና ሶስት አደጋ ያዘሉ ጣፋንታዎች ውስጥ

ኢትዮጵያ በየትኛው መንገድ ላይ ትገኛለች? በኢትዮጵያ እንዲካሄድ ለሚታሰቡ የሰላምና እርቅ ጥረቶች ምን ያክል እገዛ ያደርጋሉ የሚሉት ይገኛሉ። በኢትዮጵያ እንዲካሄድ ስለሚታሰቡ የሰላምና እርቅ ጥረቶች ምን ያህል እገዛ ያደርጋሉ ስትል ስመኝሸ ቆየ። በምክክሩ ተሳታፊ የነበሩ ባለሙያዎችና ምክክሩን ያዘጋጀው የዴስትኒ ኢትዮጵያን አስተባባሪ አነጋግራ ሰፋ ያለ ዘገባ አሰናድታለች። ለዛሬ የመጀመሪያውን ክፍል እናስደምጣችኋለን።

በዴስቲኒ ኢትዮጵያ አዘጋጅነት ከተለያዩ የህብረተሰብ ክፍሎች የተውጣጡ

50 ተጽዕኖ ፈጣሪ ሰዎች ወይም የሐሳብ መሪዎች ለስድስት ወራት ባካሄዱት ዝግ ስብሰባ ኢትዮጵያ ወደፊት ሊገጥሟት ይችላሉ ባሏቸው ዕጣ ፈንታዎች ዙሪያ መክረው አራት ሴናሪዮ ያሏቸውን መዳረሻዎች አስቀምጠው ነበር። እነዚህ ሰባራ ወንበር፣ አጼ በጉልበቱ፣ የፉክክር ቤትና ንጋት የተሰኙትና በወቅቱ በኢትዮጵያ የነበረውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተግዳሮቶች መነሻ በማድረግ

በቀጣይ 20 ዓመታት ምን ሊከሰት እንደሚችል የሚያመላክቱት መዳረሻዎች ለኢትዮጵያ የተሻለ ድል እንዲመጣ መወሰድ ያለባቸውን እርምጃዎች የሚያመላክቱ መሆናቸውም ተገልጾ ነበር። ከነዚህ ውስጥ ሰባራ ወንበር ኢትዮጵያ ላሉባት ችግሮች የሚሰጠው ምላሽ የተገደበ ለችግሩ የማይመጥንና በቀላሉ የሚሽመደመድ አጼ በጉልበቱ ማናለብኝነት፣ አምባገነንነትና ፈላጭ ቆራጭነት የሚነግስበት

እንዲሁም የፉክክር ቤት እኔ ይበልጣለሁ በሚል የፉክክር መንፈስ የተሞላና ክልሎች የራሳቸውን ጡንቻ የሚያፈረጥሙበት መዳረሻዎች ሲሆኑ አራተኛውና በንጋት የተመሰለው መዳረሻ ደግሞ በውይይት በእርቅና በተቋማት ግንባታ ላይ የተመሰረተ አካሄድን የሚያሳይ ናቸው። ኢትዮጵያ በወቅቱ ለነበረባት ተግዳሮቶች የሚሰጡ ምላሾች ያመላክቷቸዋል የተባሉት እነዚህ አራት ሴናሪዎች ወይም መዳረሻዎች

ህዳር 24 2012 ዓ ም ለህዝብ ይፋ ከተደረጉ በኋላ ባሉት ሶስት ዓመት ከግማሽ ጊዜ ውስጥ ኢትዮጵያ ውስጥ በርካታ አዳዲስ ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውሶች ተፈጥረዋል። በሰሜን ኢትዮጵያ የተካሄደው ጦርነት፣ የኮቪድ ወረርሽኝ

በኦሮሚያና ሌሎች ክልሎች አዲስ የተቀሰቀሱና የቀጠሉ ግጭቶች እንዲሁም በአፍሪካ ቀንድ ለዓመታት የዘለቀው ድርቅ ለበርካቶች ሕይወት መጥፋትና ለሚሊዮኖች ከቤት ንብረት መፈናቀል ምክንያት ሆነዋል። ከዚህ በመነሳት ከኢትዮጵያ የፖለቲካ አመለካከት ብሄር

ጾታና ሃይማኖት የተውጣጡት የህብረተሰብ ክፍሎች በስምምነት ካስቀመጧቸው እጣፈንታዎች ኢትዮጵያ በየትኛው መንገድ ላይ እየተጓዘች ነው የሚለውን ጥያቄ በምክክሩ ተሳታፊ ለነበሩት የሴናሪዮ ቡድን አባላትና የምክክሩን ሂደት ላስተባበረውና በተቀረጹት መዳረሻዎች መሰረት ሀገራዊ ምክክሮችን በማካሄድ ለሚንቀሳቀሰው ዴስቲኒ ኢትዮጵያ አቅርበንላቸዋል። ከእነዚህ መካከል አንዱ የኦሮሞ ህዝቦች ፌዴራላዊስት ኮንግረስ ወይም ኤፌኮ ፕሬዝዳንት

ፕሮፌሰር መራራ ጉዲና ኢትዮጵያ ቀስ በቀስ በሚደረግ የተቋማት ግንባታ ይደረስበታል በተባለ ዲሞክራሲያዊ ሽግግር ከተመሰለው እና ብቸኛ በጎ አማራጭ ሆኖ ከቀረበው ንጋት በተቃራኒው እየሄደች ነው ይላሉ። የመጀመሪያ መዳረሻ ንጋት የሚለው በጣም እጅግ በጣም ተስፋ ሰጭ የነበረው ከሞላ ጎደል አሁን የለም። እሱ አልተሳካልንም። እንዲያውም በተቃራኒው ይህን ነው ይዛ

ሌሎቹ በተለያዩ ደረጃዎች እየተፈጸሙ ናቸው። የአጼ በጉልበቱም ጥያቄ እያየ ነው ነው እየመጣ ነው። የፉክክር ቤትም የፖለቲካ ኃይሎች ከመተባበር ይልቅ የመጠላለፍ ፖለቲካው ቀጥሎበታል። በጣም ሰባራ ወንበር የሚባለው ከመንጋር እየተከሰተ ነው። ስለዚህ ሶስቱ እየተከሱ እየተከሰቱ ናቸው በተለያዩ ደረጃዎች

ፕሮፌሰር መራራ ኢትዮጵያ ተስፋ ሰጪ ከሆነው ንጋት በተቃራኒ ወደ ተቀመጡት ሶስት መዳረሻዎች እየተጓዘች ለመሆኑ የሚያመለክቱ ከሰላምና ጸጥታ ወቅታዊ ፖለቲካ ፖለቲካና ኢኮኖሚያዊ መስተጋብር ጋር የተያያዙ ምክንያቶች መኖራቸውን ጨምረው ያብራራሉ። በኢትዮጵያ ታሪክ ባልታየ መንገድ በሰሜን ኢትዮጵያ የነበረው እልቂት አንዱ ማሳያ ነው። አብዛኛው ኦሮሚያ አሁን ለምሳሌ ሰፊ የሆነ የግጭት የጦርነት ሜዳ ሆነዋል።

ሌላ ማሳያ ነው። ፖለቲካ ሜዳሩ እንደኛ አይነቱ ተገብቶ ወድን አንዳንዶቹ እስከ ጦር ሜዳ የትግራይ ጦርነት፣ የኦሮሞ ኦሮሚያ አካባቢ ያለው ጦርነት፣ ሌሎች የፖለቲካ ቀውሶች ውስጥ በተለያየ ደረጃ የገቡ አሉ። በቀጥታም ሆነ በተዘዋዋሪ እዛ ለምሳሌ የተሳተፉ ሰዎች እኔ ማውቀው ሰው ለምሳሌ በሀገር ክደት ተከሶ ኢትዮጵያ የማይገባ አለ ሕገ መንግስታዊ ስርዓትን በጉልበት ለመገርሰስ

ለማውረድ ተንቀሳቀሳለች ተብላ ተከሳይ እስር ቤት የተወረወረች ሴት አለች። እንዲህ እየተባለ እንግዲህ ማሳያዎቹ ግልጽ ናቸው ማለት ባልበት አጠቃላይ ቀውስ አገሪቷ እንዳውም እጅግ በጣም አደገኛ ወደ ሆነ ወደ መስቀለኛ መንገድ መጋፋቷ እነዚህን ነገሩ ያሳያሉ ማለት ነው።

ደቡብ አፍሪካ ረጅም ዘመን ያስቆጠረውን የፖለቲካ ቀውሷን ለመፍታት በተቸገረችበት ወቅት ሀገሪቱ እንዳትበታተን ቁልፍ ሚና መጫወቱ ከሚገለጽለት ተመሳሳይ እንቅስቃሴ የተወሰደውን ሴናሪዮ ያሰናዳው ዴስቲኒ ኢትዮጵያ አስተባባሪ ዶክተር ንጉሱ አክሊሉ ግን በፕሮፌሰር መራራ ሀሳብ ሙሉ በሙሉ አይስማሙም። በእርግጥ ኢትዮጵያ እያለፈችበት ያለችው ውጥንቅጥ በቀላሉ ወደ ንጋት የሚወስዱ አይመስልም፣ የሚሉት አቶ ንጉሱ

ለንጋት የተሰጠው የጊዜ ገደብ ሀያ አመት እንደመሆኑ ወደ ንጋት ለመሄድ አሁንም ተስፋ አለ ይላሉ። እና በሌላ አሁን አንደኛ እነዚያ አሁን አሁን ያለንበት ወይም የደረስንበት ሁኔታ የሚቀጥሉትን ሀያ አመታት ኢትዮጵያ ልትደርስ የምትችልበትን ነገር የሚያመለክቱ አይደሉም። እኔ አሁንም የማምነው በሚቀጥሉት አስራ ስድስት አስራ ሰባት አመታት ውስጥ ብንሰራ የሚገባ የቤት ስራ በሚገባ ከሰራን ንጋት ምንም አይቀር የ

እና እነዚህ አሁን ያለፍንባቸው ያሉ ነገሮች የሂደት ጉዳይ ናቸው እንጂ እንደ ችግር የምንቆጥራቸው አይደለም። ምክንያቱም ለዘመናት የተዘሩት ዘሮች ናቸው አሁን እየበቀሉ ያሉት። አሁን ደግሞ ትሬዘር ከዘራን በሚቀጥሉት አመታት ይሁን ወይም መጭ አመታት የተሻለ ነገር እየመጣ ይሄዳል። እና አሁን የአጨዳ ጊዜ ላይ የመከር ጊዜ ላይ ያለ የነበሩ ታላላቆቻችን የዘራነውን ነገር ያጭዱ ነበር እና አሁን ግን እኛ ኮንሽስ ሆነን

ዶክተር ንጉሱ ተስፋ የጣሉበት የንጋት መዳረሻ በውስጡ የያዛቸው 12 መሰረታዊ መስፈርቶች አሉት ከነዚህ መካከል የዜጎች በኢትዮጵያ ጣፈንታ ላይ በቀናነት መነጋገር መቻል፣ የተፎካካሪ ፓርቲዎች የድርድር ሂደት፣ ነጻና ፍትሐዊ ምርጫ መኖር፣ ጠንካራ የተቋማት ግንባታ፣ በህገ መንግስቱ ዙሪያ የሚደረጉ ሚዛናዊ ውይይቶችና የኢኮኖሚ እድገት እንደ ማሳያነት ተጠቅሰዋል።

ከዚህ ረገድ አሁን ኢትዮጵያ ውስጥ ችግሮች የመግዘፋቸውን ያክል የንጋትን መንገድ የሚያመላክቱ ወደ ሰላምና መረጋጋት ሊወስዱ የሚችሉ በጎ ጅምሮችና ተቋማዊ እንቅስቃሴዎች መኖራቸውንም ማስተዋል ይገባል የሚሉት ዶክተር ንጉሱ የሀገሪቷን ችግሮች ከጠመንጃ ፈሙዝ ወደ ጠረጴዛ ዙሪያ ለማምጣት የሚደረጉ ጥረቶች ለንጋት መንገድ ጠራጊ ናቸው ይላሉ። ሀገራዊ ምክክርን መጀመር አለብን ብለን ብዙ እርምጃ ሄደን ወደ ስምንት የሚጠጉ ተቋማት

ብዙ ስራ ከሰራን በኋላ መንግስት ለጉዳዩ በጣም ትኩረት ሰጥቶ ይሄ ነገር እንደውም በመንግስት ደረጃ ማንዴት ተሰጥቶት ኃላፊ ተሰጥቶት በአዋጅ ሊቋቋም ይገባል ብሎ ሀገራዊ ምክክር ኮሚሽን ተቋቁሟል። አስራ አንድ ኮሚሽነሮች ስራ ጀምረዋል። እና ይሄ በኢትዮጵያ ታሪክ ሰምተንም አይተንም የማናውቀው ነገር። ሁለተኛ የተቋማትን ግንባታ በተመለከተ በአለፉት አምስት አመታት ውስጥ የማንክዳቸው በጣም ጠንካራ ተቋማት ተገንብተዋል።

ለምሳሌ የሰብአዊ መብት ኮሚሽን እንደ ሁላችንም እንደምናውቀው ከአሁን በፊት ከለማምደን እንደማናውቀው ሁኔታ ሀገሪቱ ውስጥ ያሉትን ሰብአዊ መብትን በተመለከተ ያሉትን ነገሮች በሚገባ በግልጽ ለህዝብ እያወጣ ለመንግስትም ለአለም አቀፍም ማህበረሰብ በግልጽ እያወጣ መግለጫ ይሰጣል፣ ምክር ይለግሳል። እንዲህ እንዲህ ያንን ነገሮች እናያለን እና ይሄ በጣም የሚያበረታታ ትልቅ ነገር ነው። ከአሁን በፊት እንደዚህ አይነት ነገሮች ሲደረጉ

ሁላችንም የምናስታውሰው እንደነዚህ አይነት ተቋማትን አፍ ማዘጋት ነበር የምናውቀው። ግን እነዚህ ተቋማት ተጠናክረው አሁንም ስራቸውን እየሰሩ ነው ያለው። የምርጫ ቦርድ ሌላው ጥሩ ምሳሌ ነው። ምርጫ ብዙ ጊዜ ኢትዮጵያ ውስጥ ተደርጓል። ባለፈው ጊዜ የተደረገው ምርጫ ግን አሁን መጨረሻ ላይ የተደረገው ምርጫ በማንኛውም መስፈርት በፊት ከተደረጉ ምርጫ ውስጥ በጣም የተሻለ ነበር። ኢትዮጵያ ለምትገኝበት የፖለቲካ አጣብቅኝ መፍትሄ ለማቅረብ የተጠነሰሰው ዴስቲኒ ኢትዮጵያ

ሁሉን አቀፍ በሆነ ሂደት ያሳካውን ምክክርና በሪፖርት መልክ ይፋ ያደረጋቸውን የኢትዮጵያ አማራጭ መዳረሻዎች ያሰናዳው ከደቡብ አፍሪካ በተጨማሪ ሴናሪዮውን በጥቅም ላይ አውለው የፖለቲካ ቀውሶቻቸውን መፍታት ከቻሉ እንደ ኮሎምቢያ፣ ጓቲማላ፣ ታይላንድ እና ሜክሲኮ የመሳሰሉ ሀገሮችን እንደ ምሳሌ በመውሰድ ነው። አድማጮቻችን፣ ስመኝሽ ደስትኒት ኢትዮጵያ አዘጋጅቶት በነበረው የኢትዮጵያ አማራጭ መዳረሻዎች ላይ ተንተርሳ።

ኢትዮጵያ አሁን ባለችበት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ዙሪያ ከምሁራን ጋር ያደረገችው ውይይት በዚህ አላበቃም። ሰፋ ያለውና ሁለተኛውን ክፍል በነገው ምሽት መሰናዳችን ይዘን እንመለሳለን። ስርጭታችን ይቀጥላል። ቀጣዩ ደግሞ የጥላቻ ንግግርና መጻኢ ስጋቶችን ይመለከታል።

በማህበራዊ ሚዲያ ላይ የሚሰራጩ የጥላቻና ና በአንድ ሰው ብሔርና ማንነት ላይ የሚሰነዘሩ አጸያፊ ንግግሮች ከወዲሁ የማይገቱ ከሆነ ለኢትዮጵያውያን የቀጣይ ጊዜ ፈተና እንደሚሆኑ አንድ ምሁር ተናግረዋል። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነ ችግሩ ከመሰረቱ ታውቆ መቀረፍ እንዲችል እያንዳንዱ ግለሰብ አስተዋጽኦ ማበርከት እንደሚገባው መክረዋል። ዶክተር ዘነበን ያነጋገረቻቸው ጽዮን ግርማ ናት።

ዶክተር ዘነበ በየነ በሚሲሲፒ ዩኒቨርሲቲ ጋዜጠኝነት ትምህርት ክፍል መምህር ኖት፣ እንዲሁም ደግሞ በተለይ በኢትዮጵያ ወቅታዊ ጉዳዮች ላይ ምርምር ያደረጉበትን ያጠኑትን ጉዳይ በማካፈል ይታወቃሉ እና ዛሬ ወደ እርስዎ ያስደወለኝ ጉዳይ ትንታኔ የሚጠይቅ ሀሳብ ገጥሞኝ ነው እና ማህበራዊ ሚዲያ ላይ እንዲሁም በስብሰባ ቦታዎች የሚደረጉ ንግግሮች፣ በአደባባይ የሚደረጉ ንግግሮች፣ በውይይት በየትኛውም

ሚዲያ በሚተላለፉ ንግግሮች ውስጥ በኢትዮጵያ ያለውን በብሔር ላይ መሰረት ያደረገ ውጥረት ሊያባብሱ የሚችሉ የአንድን ሰው የብሔር ማንነት የሚጠቅሱ ወይም የአንድን ማህበረሰብ ላይ ያነጣጠሩ ንግግሮች ይደረጋሉ። እነዛ ንግግሮች ደግሞ በቀጥታ ጥላቻን፣ ስድብን፣ ማንቋሸሽን የተከተሉም ናቸው እና

እንዲህ ያለ ነገር አሁን እንደታየው በበለጠ ምን አይነት ተጽዕኖ ነው በኢትዮጵያውያን ማህበረሰብ ላይ የሚያሳድረው? በጣም አመሰግናለሁ። ሲሆን አሁን በኢትዮጵያ ውስጥ እያየን ያለነው ነገር በአጠቃላይ የትም አካባቢ ነውን፣ ከየትኛውም ህብረተሰብ የወጣን ነውን፣ ግን እንደ ኢትዮጵያዊ የሚያስጨንቁን እረፍት የሚነሱን፣ ሰላም የሚነሱን፣ እንቅልፍ የሚነሱን ነገሮች ናቸው።

ይሄ በዋናነት ደግሞ እየተቀናጀ ያለው በተለያየ የማህበራዊ ሚዲያ የሚተላለፉ መልክቶች ኃላፊነት በጎደለው መልኩ የሚደረጉ ንግግሮች ናቸው። ከፍተኛ እንደ ሀገር አደጋ ውስጥ የጣሉን ብዬማም ነው። ሁለት ሶስት ነገሮችን ማንሳት እንችላለን። በመጀመሪያ ደረጃ በጎሳ የተደራጀ ሀገር ውስጥ ፖለቲካ ውስጥ

ትምህርቱን ማህበራዊ ኑሮው፣ ኢኮኖሚው በአጠቃላይ ዘቢው በሙሉ በዘር ፖለቲካ የተቃኘና የተደራጀ ህብረተሰብ ውስጥ ብጥብጥ መፍጠር በጣም ቀላል። ምክንያቱም በተደጋጋሚ እንዳየነው አንድ ግለሰብ ሀያ ሰላሳ አካውንቶችን ከፍቶ የተለያየ ስም በመጠቀም የተለያየ ህብረተሰብን የሚወክል በማስመሰል

ሌሎች ህብረተሰብን፣ ህዝቦችን የሚያንቋሽሽ ንግግር ይደረጋል፣ መልዕክት ይተላለፋል። ይሄ እንደዚህ አይነት መልዕክት በሚመጣበት ወቅት ደግሞ ምናልባት ያ በንግግር የሚግባባ ይሄ በእንግሊዝኛ ኦራል ሶሳይቲ የምንለው ህብረተሰብ ውስጥ እንደዚህ አይነት ድርጊቶች ከፍተኛ አደጋ ይፈጥራሉ። ምክንያቱም ቆም ብለን በመረጃና በማስረጃ ነገሮችን ከመፈተን ይልቅ ጫውን ነገር እንዳለ ተቀጥሎ

እንደ ቦይ ውሃ በማስተላለፍ ህዝብን ከህዝብ ጋር ሊያጋጭ የሚችል ሰላምን የሚነሳ ነገሮች ይፈጸማሉ። የምናያቸው ነገሮች ምልክቶች ናቸው፣ ሲምፕቶምስ ናቸው። ስር ውስጥ ያሉ ስትራክቸራል የሆኑ ችግሮች አሉብን። እንደ እንዳይተበሰብ ያንን ደግሞ ፌስ ልናደርገው ይገባል። ምንድን ነው እዚህ ጋር እንድንደርስ ያደረገ ምንድን ነው የዚህ ችግር መንስኤ ምንድን ነው? የችግሩን መንስኤ አውቀል ለእሱ መፍትሄ እስካልሰጠነው ድረስ

የምናደርገው ነገር በሙሉ ካንሰርን በፔን ኪለር እንደመከላከል ነው የሚቆጠረው። ስለዚህ ከዚህ በኋላ የሚመጣው ነገር ከዚህ የበለጠ አስከፊ ስለሚሆን እዚህ ጋር ቆም ብለን ሁላችንም ኃላፊነት ስላለበት እንደየድርሻችን ኃላፊነታችንን ቆጥረን ወስደን ማድረግ የሚገባንን ነገር በማድረግ ሀገራችንን ከዚህ ከተፋ መጥፎ ነገር ልንታደጋት ይገባል። አለ ግን እዚያ

እነ ሩዋንዳ ጋር የተፈጠረው እንደነ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሱዳን ውስጥ የተፈጠሩ ሌሎችም ሌሎችም ሀገሮች ውስጥ የተፈጠሩ ችግሮች ኢትዮጵያ ውስጥ በተፋ ሁኔታ የማይፈጠርበት

ዶክተር ዘነበ እንዲህ ያሉ ንግግሮች ማን እንደሚናገራቸው የትኛው አካል እንደሚናገራቸው ላይታወቁ ይችላሉ። ማንኛውም ሰው ለየትኛውም ነገር ሊጠቀምባቸው የሚችሉ ናቸው። በተለይ የአሁን ቲክቶክም ያሉ ሶሻል ሚዲያ መጥተዋል። የትኛውም አካል ለየትኛውም በየትኛውም መንገድ ሊናገራቸው ይችላል። ፖለቲካም ሊሆን ይችላል፣ ላላትም ሊሆን ይችላል። ለአንድ ዓላማ ሊጠቀምበት የሚችለው ቴክኖሎጂ የፈጠረለት መደላድላለ እና

እንዴት ነው እሱን መቆጣጠር የሚቻለው? በጣም ጥሩ ጥያቄ፣ በጣም ከባድ ጥያቄ ነው። ምክንያቱም እነዚህ አሁን ያነሳሻቸው የሶሻል ሚዲያ ፕላትፎርም ቲክቶክንም ጨምሮ ለሀገር ስጋት ከፍተኛ ችግር እየፈጠሩ ስጋት እየሆኑ ነው። ለምሳሌ አሜሪካ አንዳንድ ግዛቶች ሙሉ በሙሉ ቲክቶክን በመንግስት ሪሶርስ መጠቀም አይቻልም

ኦልሞስት ህግ ነው። አይቻልም። ይሄ የሆነበት ምክንያት አሜሪካንን የሚያህል ሀገር ትልቅ ሪሶርስ ያላት በቴክኖሎጂም በሰው በሰለጠነ ሰው ኃይልም በሌሎችም በሌሎችም ትልቅ አቅም ያላት ሀገር እንኳን ከቁጥጥር ውጭ እየሆነባት ስለሆነ

ፖለቲካዊ አንደምታ ሊኖረው ይችላል። ሙሉ ለሙሉ መጠቀማ ይቻለ በአንዳንድ ግዛቶች አውሮፓ ውስጥ እንደዚሁ። እንደውም አሁን የዚህ አርቲፊሻል ኢንቴሊጀንስ አክትን ኢንትሮዲውስ ለማድረግ አንዳንድ ሀገሮች እየተንቀሳቀሱ ይገኛሉ። እነዚህ ነገሮች የኢትዮጵያ ችግር ብቻ ሳይሆን ዓለም አቀፍ ችግር እየሆኑ ነው። ኢትዮጵያ ውስጥ ቅድም እንዳልኩት በአስረጃና በመረጃ በተደገፈ የጽሑፍ ዶክመንት ከመለዋወጥ ይልቅ ባፍ በሚለዋወጥ ህብረተሰቡ

እነዚህ ከፍተኛ አደጋግታች እንችላሉ። የዶክተር ዘነበ በየነን ሙያዊ ትንታኔ እዚህ ላይ ገታ አላድርገው፣ ግን እንመለስበታለን። ለመሆኑ በተለያየ ቦታ የሚገኙ ወጣቶች ማህበራዊ ሚዲያ በተለይ ቲክቶክ ላይ የሚሰራጩ ዘርን መሰረት ያደረጉ የጥላቻ ንግግሮችን ሲመለከቱ ምን ይሰማቸዋል? ስጋታቸውስ ምንድን ነው? የተወሰነውን ጠይቀናል። ጥላቻ ንግግር ሲባል አንድ መልክ ብቻ አይደለም ያለው የጥላቻ ንግግር

ፊት ለፊት ያገኘውን ሰው በጥላቻ መናገር ብቻ ሳይሆን በግሩፕ የሃይማኖት ሊሆን ይችላል፣ የብሔር ሊሆን ይችላል፣ ስነ ልቦና ሊሆን ይችላል። የተለያዩ ማህበረሰቦች አሉ እንደ ግሩፕ አንድ አይነት ነገር የሚያስቡና እነዛ ላይ የጥላቻ ንግግር መናገር በአንድም ሆነ በሌላ መልኩ ጉዳቱ ከፍተኛ ነው የሚሆነው ተናጋሪው ላይ በቀጥታ ባይመጣም ሌሎች ሰዎች ላይ ነው ጉዳቱ የሚደርሰውና

በጣም ያሳስበኛል። ለምሳሌ በኢትዮጵያ ውስጥ የሚታየው የጥላቻ ንግግር ብሔር ተኮር የሆነው በጣም ያሳስባል፣ በጣም ይጨንቃል። እንደውም አንዳንዴ ተናጋሪው የኢትዮጵያ አካል አይመስልም፣ ወይንም አንድ ሀገር ውስጥ የሚኖሩ ተስማምተው ለረጅም ጊዜ አብረው የኖሩ ማህበረሰቦች እስካይመስሉ ድረስ በጣም በጣም አስከፊ የሆኑ ጸያፍ ንግግሮች አሉ። ተናጋሪውን ግን በቀጥታ ያገኘው የተለያየ ቦታ፣ ሌላ ቦታ ሊሆን ይችላል፣ ግን ማህበራዊ ሚዲያው

አምጥቶ ቤትህ ላይ ወይንም ደግሞ በተኛህበት ሞባይልን ስትከፍት የምታገኘው ነው ወይ፣ ትራንስፖርት ላይ ሆነ እስቲ ልረፍ ብለህ ስትከፍት የምታገኘው ነው ወይ፣ ደግሞ ስልክህን ልጆች ሲነካኩ የሚያገኙት ነው። እና ክፋቱ እንጂ ምንም ጥቅም የለው ሲታሰብም መጀመሪያ የጥላቻ ንግግር ሲጀምር ክፋት እንጂ መልካም ነገር የለውም ብዬ አስባለሁ። እና በጣም ያሳስበኛል በኢትዮጵያ ላይ እየሆነ ያለው ነገርም

የምናየው ነው። በትምህርት ቤት የሚታየው ፈተና ሲደርስ የሚታየው ዝምብር ግጭት ምናምን በአንድ ጊዜ የመጣ ሳይሆን በሶሻል ሚዲያ የመጣ ነው ብዬ ነው የማስበው። እና አብዱላዚዝ አህመድ እባላለሁ። በመጀመሪያ ደረጃ እንደዚህ አይነት ቪዲዮዎችን ለማየት እራሱ ጠንካራ ሞራል ይጠይቃል።

ምክንያቱም እንደዚህ አይነት ቪዲዮዎችን ስታይ የሚፈጥርበት ስሜት ቪዲዮን ራሱ እንድትጨርሰው የሚያደርግ አይደለም። ግን እንደ ስሜት ስትገልጽልኝ አንደኛ የሰዎቹን ፐርሶናሊቲ መውረድ እንተው እና ሃይማኖት ተኮር ሲሆን በሚኖረውን የሃይማኖት መጠላላት ደረጃ ከፍ ያደርጋል ብዬ ስለማስብ ውስጤ ይረበሻል። አንዳንድ ጊዜ የራሴ የሃይማኖት ተከታዮች ደግሞ ሆነው ሳገኛቸው የበለጠ ስሜቱ ከፍ ይላል። ምክንያቱም ከምታምነው እምነትም አንጻር ይሆን ከምትከተለው መርህ አንጻር ሰዎች በዛ ደረጃ ፈንግጠው

የሌሎችን እምነት ባይሄር ሌሎችም ነገሮች ሲነኩ ስታይ የሚሰማ ስሜት በጣም ይረብሻል። እኔ በበኩሌ እንደዚህ አይነት ነገሮችን ሳይ ቪዲዮን እንኳን ለመጨረስ አቅሙ የለኝም። ወደ ዶክተር ዘነበ ልመለስ። መፍትሄ ያሉትን እያጋሩ ነበር የገጠኋቸው። በመጀመሪያ ደረጃ እነዚህ ሰዎች ለጊዜው ሊደበቁ ይችሉ ይሆናል። ተደብቀው ማንነታቸውን፣ ሎኬሽናቸውን ሊፈልጉትን የጥላቻ መርዝ ሊረጩ ይችላሉ።

ይሄ ግን የጊዜ ሁኔታ ነው። በነገራችን ላይ ምንም አይነት ቴክኖሎጂን ተጠቅሞ ወንጀል ሰርቶ አመጣለሁ የሚባሉበት ነ ያለፍን ይመስለኛል ምክንያቱም ቴክኖሎጂ እንደፈለገ አንድ ሰው ሀያም አካውንት ሰላሳም አካውንት ኖሮት የሚነዛውን መርዝ ጊዜ ሁኔታ ካልሆነ በስተቀር ቴክኖሎጂው በቂ የሆነ አቅም ስለፈጠረ የቱ ጋር ሆነው ምን እንደሚያደርጉ ማወቅ ይቻላል።

ተጠያቂነቱ የሚመጣው ከዚህ ጋር አብሮ ስለሆነ ምክንያቱም እያንዳንዱ ሰው ለሚያደርገው ነገር ተጠያቂ ይሆናል። በተለይ ደግሞ የሰው ሕይወት በሚቀጥፍ ሁኔታ፣ በሰው ሕብረተሰብ ዘንድ ጥላቻን አለመከማመን በሚፈጥር ሁኔታ ላይ እነዚህ ሰዎች ተጠያቂ የማይሆኑበት ምንም ምክንያት የለም። አንዳንዴ ይህ የመናገር ነፃነት ነው

የዛ አካል ነው የሚባል ነገር የለም። እኔ የመናገር ነፃነት ብዬ የምጠቀመው ነገር የሌሎችን የመኖር መብት በሚጋፋ መልኩ ሲጠቀምበት ያ የመናገር መብቴ ያቆማል። ይህን ልናት ይገባል። ይሄ አብሶሉት የምንለው ፍሪደም የለም። እንደ ህብረተሰብ ውጭም እንኑር፣ ሀገር ውስጥም እንኑር ልናስብ የሚገባው ነገር ሀገራችንን

ሰደድ እሳት ውስጥ እየለኮስን በሰደድ እሳት እያቃጠሉ ከዛ የሚመጣ ጥቅም ተጠቃሚዎች ነው ብለን የምናስብ ከሆነ ስህተት ነው። አሁን ያለውን ችግር ለመቀነስ ወደፊት የባሰው እንዳይመጣ ለመግታትስ እያንዳንዱ ሰው ምን ማድረግ አለበት? ዶክተር ዘነበ ለዚህ መፍትሄ ነው ያሉትን ሀሳብ ውድ በሚተላለፈው የመስታወት ፕሮግራም ላይ ያጋሩናል።

የአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። እንዲሁም ደግሞ በፌስቡክ ላይ የምትከታተሉን ተመልካቾቻችን ማናቸውም አስተያየት ቢኖራችሁ በማህበራዊ መገናኛ አውታሮቻችን ላይ ማድረስን አትዘንጉ። እዚህ ላይ አንድ አጭር መልእክት ሰምተን እንመለሳለን። በለውጥ ጊዜ አለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን

እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ሕልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ

ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

የአሜሪካ ድምፅ ጋር ስለሆናችሁ በእጅጉ ደስ ብሎናል። ቀጣዩ ዝግጅታችን ደግሞ ሕፃናት ከድህረ አደጋ ሰቆቃ እንዲወጡ ለማገዝ ስለሚደረግ ጥረት ያወሳል።

በኢትዮጵያ ባለፉት አምስት ዓመታት በተከሰቱ ሰው ሠራሽ እና ተፈጥሯዊ ችግሮች የተነሳ አዕላፍ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ግጭትና ረሃብ የብዙዎችን ሕይወት አደጋ ላይ ጥሏል። እኒህን መሰል ክስተቶች በሕፃናት ላይ አስከፊ ስነ አእምሯዊ ጠባሳና ስነ ልቦናዊ ሰቆቃንም ይተዋሉ። ሕፃናት ከድኅረ አደጋ ሰቆቃ እንዲወጡ ለራሳቸውም ሆነ ለአገራቸው ተስፋ እንዲኖራቸው ለማገዝ የሚረዱ የሕፃናት መጽሐፍትን ጽፎ ለማሳተም የተወሰኑ የሥነ ልቦና ባለሙያዎች ልዩ ልዩ ታሪኮችን ማሰባሰብ ጀምረዋል።

ኤደን ገረመው የእንቅስቃሴውን መስራች ረዳት ፕሮፌሰር ፍሬው ከፍ ያለውን አነጋግራ ተከታዩን አሰናድታለች። እሱን ተከታትለን እንመለስ። ተረቶች፣ መዝሙሮችና ጨዋታዎች

ህጻናት በየዕለቱ ሊያደርጓቸው የሚገቡና ማንነታቸው የሚቀረጽባቸው ድርጊቶች ናቸው። ነገር ግን በዓለም ላይ ብሎም በኢትዮጵያ በግጭቶች ምክንያት እነዚህን የልጅነት ጣዕሞች ብቻ ሳይሆኑ መሰረታዊ ፍላጎታቸው ያልተሟላላቸው ህጻናት ቁጥር ከጊዜ ወደ ጊዜ እያሻቀበ ነው። እነዚህ ህጻናት የአይምሮ ጠባሳ እንዳያተርፉ ለማገዝ የስቃይ ተጎጂዎች ማዕከል የኢትዮጵያ ዋና ስራ አስፈጻሚና የፕሎጊንግ ኢትዮጵያ የተሰኘው የበጎ ፈቃደኞች

የአካባቢ ጥበቃ ቡድን መስራች ረዳት ፕሮፌሰር ፍሬው ከፍ ያለው በግጭት ቦታ ያሉ ህጻናቶችን የሚያግዙ ታሪኮችን ለሚጽፉ በጎ ፈቃደኞች ጥሪ አድርገዋል። ማንም በነገር ያስባለሁ የሚል ሰው እንደሚሆነ ይጨነቃለሁ። ምንድነው የምናሆነው ጣፈንታችን ምንድነው? የዚህ ሁሉ መካከል ደግሞ የማይናገሩ የማይደመጡ ልጆች የሚያጋጥማቸው ሊሆነ የሚለው ነገር ያሳስበኛል እና ከዚህ ቀደም ሰራ ነበረው ስራ ከአንድ ጤና ጋር የተያያዘ

በዚህ በጦርነት እና በመፈናቀል በተጎዱ ኢትዮጵያ አካባቢዎች እንቀሳቀስ ስለነበረ እና ልጆችንም የማየት የማነጋገር እድላቤ ስለነበረ እንደ አንድ ሰው እንደ አንድ ኢትዮጵያዊ ምን ባደርግ ላግዝ ይችላሉ የሚለው እረፍት ነሳይን ጀመርና የሚያነባቸው መጽሐፍ ሲያገኙ በውስጣቸው ሰላምን፣ በውሳቸው እርቅን፣ በውስጣቸው ጽናትን እና የመሳሰለውን ነገር የሚያሰርጹ

መጽሐፍት ብናዘጋጅላቸው ካለው ጫና ምናልባትም ብዙ አመት ከሚያሰቃያቸው ረፍት ሊያገኙ ይችሉ ይሆናል። እንዲያገግሙ አግዛቸው ይሆናል። በትግራይ፣ በአማራ፣ በአፋር፣ በኦሮሚያ እና በተለያዩ የሀገሪቱ ክፍሎች

ግጭቶች እየተበራከቱ ከመጡ አመታት ተቆጠሩ። ባለፉት አራትና አምስት አመታት በተከሰቱ ሰው ሰራሽና ተፈጥሯዊ ክስተቶች በኢትዮጵያ ሶስት ነጥብ አምስት ሚሊዮን ህጻናት ከትምህርት ገበታቸው መፈናቀላቸውን የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም አስታውቋል። እነዚህ ህጻናት ለተለያዩ የድህረ አደጋ ሰቀቀን ወይም ፒቲኤስዲን ጨምሮ እጅግ ብዙ ውስብስብ ችግሮች የተጋለጡ እንደሆኑ ባለሙያዎች ይናገራሉ።

ረዳት ፕሮፌሰር ፍሬው ከፍ ያለው በጎ ፈቃደኛ የህፃናት መጽሐፍት ጸሐፊዎች እና የስነ ልቦና ባለሙያዎች የሚሳተፉበት የጽሁፍ ማሰባሰብ ከጀመሩ ሁለት ወራት አስቆጥረዋል። መጽሐፍ የሚፈልጉ ኢትዮጵያውያን ችሎታ ያላቸው ይኖራሉ። ከዚህ ቀደም አሳትመው የሚያውቁ በተለያዩ አጋጣሚ ያላሳተሙ ግን አቅሙ ያላቸው ኢትዮጵያውያን ይኖራሉ። እነሱ አሰባስበን የባለሙያዎች በአመጤና ባለሙያዎች በልጆቹ መጽሐፍት አዘገጃጀት በኩል ባለሙያ በሆኑ ሰዎች ታይቶ

ያ መጽሐፍ ለባለቤቶቹ ወይም እንዲሰሩ ኃላፊ የተሰጣቸው አካላት ትምህርት ሚኒስቴር ሊሆን ይችላል ቢቀርብላቸው ማለቤቶች ሊደርስ ያግዛል ነው ሀሳቡ እና ያንን ሀሳብ መነሻ የሚሆን የምግድ ሀሳብ ነገር አዘል ጓደኞች ጋር በመመካከር ያንም ስናሽራሽረው ቆይተን አሁን እንግዲህ ብዙዎች ሰዎች ይንጽፋለናው ነገር በደገፍ እንፈልጋለን የሚል መልዕክት እያገኘ ሆነው ነገሩ ወደምድ

ያለው ይመስላል። አሁን ለህጻናት ብሎም ደግሞ ግጭቶች ባሉባቸው አካባቢዎች ላሉ ህጻናት የሚዘጋጁ ስራዎች ጥንቃቄን ይሻሉ የሚሉት ረዳት ፕሮፌሰር ፍሬው ከፍ ያለው በጎ ፈቃደኛ ጸሀፍት የህጻናቱን ችግር መረዳት እንዳለባቸው ይጠቁማሉ። ልጆች ኛው በመጣ ነው ታታ በዚ አይነት ሁኔታ ይዳረጉ ይፈናቀሉ ከለመዱት ቀ በመቼ ከዚ መቀጎጇቸው ምልክ

ተናቅለው ያለምንም ከለላና ጥበቃ ሲባዝኑ ከወላጆቻቸው ጋር የጦርነት ቤታቸው ሲፈርስ ወላጆቻቸው ሲሞቱ የሚጫወቱበት ቀየ በጥይት ሲጠበበብ ወይም በጥይት ድምጽ ሲናጋ ትምህርት ቤታቸው ሲፈርስ ይሄ ቱ ለመናገር ልጆች አእምሮ ውስጥ የሚቶ ጠባሳ አለ። ያንን ለማወቅ ሊጥ መሆን አይጠይቅም እና እየቆዩ ይህንን በቃ ይሄ ነው ማለት ነው አለም የሚል ወደሚል መደምደሚያ ሊወስዳቸው ይችላል።

የተቆጠቡ ምን ሊመጣ እንደሚችል ስለማያውቁ በፍርሃት ቆፈን የተያዙ

በጣም ብዙ ልዩች የመጽሐፍቶቹ ይዘትም በተለያዩ ባለሙያዎች ተገምግመው ለባለድርሻ አካላት የሚተላለፉ እንደሆኑ ይገልጻሉ። ይዘቱ ቅድም ለመጥቀስ እንደሞከርኩት አንደኛ በህፃናት መጽሐፍ አዘገጃጀት ረገድ ዘዴውን ሳይንሱን በሚያውቁ ባለሙያዎች የህፃናት መጽሐፍም ደጋግመው መጻፉ እና የሚታወቁ ሰዎች የአእምሮ ጤና ባለሙያዎች ነው። ሊጽፉ የጽሁፍ ኤክስፖዘር አላቸው ከተቻለ ምዞች መጽሐፍ የጻፉ ሰዎችን

እነዚህን እንግዲህ ለማነጋገር ተሞክሯል። እነሱ ነው ቤት የሚደረገው ከኢትዮጵያ ሳይኮሎጂ ባለሙያዎች ማህበር ጋርም እንደዚሁ ንግግር አለ እና እነዚህ ጽሁፎች ሲመጡ በቃ ተገኘ ብለን ወደ ህትመት የሚንገባበት ሳይሆን አላማው ልጆችን የሚያክም ለልጆች መልካም ነገር የሚፈጥር እንዲሆን ስለሆነ ለዛ ሙሉ መሆኑ የባለሙያዎች ሳይረጋገጥ ወደ ህትመት የማይገባም ወደ ቤት የማይገባም። አሁን እኛ ለመስራት ያሰብነው ለህትመት ዝግጁ የሆነ የልጆች መጽሐፍ እስከ ስድስት አዘጋጅተው

ለሚመለከታቸው ለትምህርት ሚኒስትር ሊሆን ይችላል ለክልል ትምህርት ቢሮች ሊሆን ይችላል፣ ማቅረብ ይኸው አከፋፍሉ ብሎ እነሱ ለመስጠት የሚታሰብ ያ ካልሆነ ደግሞ ሌሎች አማራጮችም ከሌሎች ኢትዮጵያውያን ጋራ ይሄ ይጠቅማል ብሎ ከሚያስብ ኢትዮጵያውያን ጋራ በመመካከር ለልጆቹ መጽሐፍቱ እንዲደርሱ ለማድረግ ይሞከራል። ረዳት ፕሮፌሰር ፍሬው ከፍያለው ጽሁፎቹ በዋናነት እድሜያቸው ከሰባት እስከ አስራ ሁለት ላሉ ህጻናት እንደሚዘጋጁ ገልጸው በተለያዩ የሀገሪቱ ቋንቋዎች በተለይም ደግሞ

ግጭት ባሉባቸው አካባቢዎች ባሉት ቋንቋዎች እንደሚተረጎሙም አስታውቋል። ከአሜሪካ ድምፅ ለተጠናቀረ ዘገባ የደንገረመው ከዋሽንግተን ዲሲ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ንስስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስተግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን

አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራኛለች። ከሁለታችን በተጨማሪ ደግሞ እንዲሁ በምስል ቅንብሩ ግርማ ደገፋና ሴሳ አሸናፊም አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። በመላ

ባልደረቦችስም የዛሬን ምሽት እንግዲህ በዚሁ ዘግቼ እሰናበታችኋለሁ። በዝግጅቶቻችን ላይ ማናቸው ማስተያየት ካላችሁ የማህበራዊ ገጻችንን መጎብኘት አትዘንጉ። ለምሽቱ የነበሩን ዝግጅቶች ተጠናቀዋል። መልካም የሳምንት መገባደጅ ይሆንላችሁ። መልካም ጊዜ